በሊቢያ ራሱን አይኤስ በማለት የሚጠራው ታጣቂ ቡድን የወሰደውን እርምጃ ለማውገዝ የኢትዮጵያ መንግስት ሚያዚያ 14 ቀን 27 ዓ ምህረት በመስቀል አደባባይ በጠራው ሰላማዊ ሰልፍ ላይ ረብሻ በመፍጠር በመሳደብና ድንጋይ በመወርወር የተከሰሱ የሰማያዊ ፓርቲ አባላት ዛሬ አምስት ኪሎ በሚገኘው መናገሻ ፍርድ ቤት ቀርበው የአንድ ወር ቀጠሮ ተሰጣቸው። በተመሳሳይ ክስ ማረሚያ ቤት የከረሙትና ባለፈው ሳምንት በዋስትና የተፈቱት ወይዘሪት ወይንሸት ሞላ ማቲያስ መኩሪያ፣ ብሌን መስፍንና ተዋቸው ዳምጥ የተባሉት የሰማያዊ ፓርቲ አባላት በተመሳሳይ የህግ አንቀጽ መከሰሳቸውን ይናገራሉ። የተያዝኩት ሰልፉ ከመጀመሩ በፊት ሁለት ሰዓት አካባቢ ነው። ከዛ በኋላ ለአዲስ አበባ ፖሊስ አስረከቡኝ። በስድስተኛ ፖሊስ ጣቢያ ከ አካባቢ በሚገኘው ከሶስት ሳምንት በላይ ነው እሱ የታሰርኩት። መጀመሪያ ደረጃ ላይ ይሄ በሰልፉ ምክንያት የተያዙን ይዞችን ነው ታስረን ወደ ቃሊቲ ወርደን ነበረ ከቃሊቲ ከተመለስን በኋላ ሁለት ወር ከአንድ ቀን ተፈርዶብን እስከዛሬ ታሰሩ ይብቃ በማለት ነው የተፈታ ነው። ከተፈታም በኋላ ግን እዛው ላይ ደግሞ ሌላ የሀሰት ክስ ፈጥረው ነበር ያሰሩ እሱ እና እንግዲህ በምሽ ዝሯት ወጣ ነው። ዛሬ ጠዋትም እንደዚሁ በማትያስ መስሪያው የሚጠራ ስስ ነበረ። ለእሱንም ጊዜ ቀጠሮ ከአንድ ወር በኋላ ቀጥሯል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሺ ፈይሳ ሚያዚያ አስራ አራት ቀን ከተካሄደው ሰላማዊ ሰልፍ ጋር በተያያዘ ከታሰሩ አስራ አምስት የፓርቲው አባላት መካከል ከስድስት ወር እስከ ሶስት አመት እስር የተበየነባቸው እንደሚገኙ ተናግረዋል። በአባላት ደረጃ የታሰሩት ከአስራ አምስት አያንሱም። የተወሰኑ ሰዎች ተፈጥተዋል፣ በቀደም ዕለት ሌሎች ደግሞ የተፈረደባቸውም አሉ የጊዜ ቀጠሮ አቃቤ ተጠይቆባቸው የፍርድ ቤት ሂደት ላይ ያሉ አሉ። በአፋጣኝ የሶስት አመት ትኩል ፍርድም የተፈረደበትና ሸዋሮቢት የሄደ ልጅ አለ፣ ወጣት ናትናኤል አለም ዘውድ የሚባል እንግዲህ ሌሎቹ ደግሞ እንደዚሁ የስምንት ወር ፍርድ የተፈረደባት የሁለት ልጆች እናት የሆነች ወይዘሮ ንግስት ወድ ፍራው የምትባል የፓርቲያችን ንቁ አባል አለች። በሁለት ሰባት ምርጫ በአዲስ አበባ ከተማ ሰማያዊ ፓርቲን ወክለው በእጩነት ተመዝግበው በእጣ ከውድድሩ ሳይገቡ የቀሩት ወይዘሪት ወይንሸት ሞላ የእስልምና እምነት ተከታዮች በአንዋር መስጊድ አቅራቢያ ባካሄዱት የተቃውሞ ሰልፍ ላይ በተፈጠረ ግጭት ተሳትፎ አድርገዋል በሚል ለእስር ተዳርገው ነበር። ወይዘሪት ወይንሸት ሞላ ከአሁኑ ክስ በአምስት ሺህ ብር ዋስትና ከእስር ቢለቀቁም ሐምሌ ስምንት ቀን ሁለት ሰባት ዓመተ ምህረት ተመልሰው ከችሎት ይቆማሉ። የሚሉት የፍርድ ሂደቱ ልክ አደለም የተሳሳተ ልደታ ነው። እንደገና መታየት አለበት ነው የሚሉት ወደ ልደታ ወደ ልደታ ፍርድ ቤት ተመርተው እዛ በልደታ እየታየና እንግዲህ ውጥ በስምንት ፍርድ ነው ያለ ወይዘሪት ወይንሸት ሞላ። ኤርሚያስ ጸጋዬ፣ ዳንኤል ተስፋዬና ቤተልሔም አካል ወርቅ የተባሉት የሰማያዊ ፓርቲ አባላት በፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ሰኔ 15 ቀን ሁለት ሰባት ዓመተ ምህረት የተበየነባቸውን የሁለት ወር ቅጣት ካጠናቀቁ በኋላ ከማረሚያ ቤት ሲወጡ በጽጥታ ኃይሎች ተይዘው ወደ ፖሊስ ጣቢያ መወሰዳቸው የሰብአዊ መብት ተሟጋቾችን አስቆጥቶ ነበር። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ክስተቱን ተከትሎ የኢትዮጵያ መንግስት የህግ የበላይነትን እየሸረሸረ ነው ሲል መተቸቱ አይዘነጋም።